በአረቡ ዓለም ደሃዋ መሆኗ የሚነገርላት የመን በዓለም አቀፉ ማህበረሰብ እውቅና ያገኘው መንግስቷ በሰዑድ አረቢያ መራሹ ጦር በመታገዝ በየመን ውስጥ ከሚንቀሳቀሱትና በኢራን እንደሚደገፉ ከሚነገርላቸው ሁቲ አማጽያን ጋር ውጊያውን አፋፉሞ እንደቀጠለ ነው። በተባበሩት መንግስታት ድርጅት የየመን የሰላም መልእክተኛ ኦልድ ቼክ አህመድ በየመን በአየርም ሆነ በመሬት ለመሬት ውጊያው ተጠናክሮ መቀጠሉን ትናንት በሰጡት መግለጫ አውግዘዋል። እንደ ኡልድ ቼክ አህመድ ከሁለቱም የየመን ተቀናቃኝ ኃይሎች በኩል የተኩስ አቁም ስምምነት ለማድረግ ምንም አይነት ጥረትም ሆነ ፍንጭ አይታይም። ጋዜጠኛ ነብዩ ሲራክ እንደገለጸውም የየመን ሁኔታ ከጊዜ ወደ ጊዜ እየተባባሰ መጥቷል። የየመን ጉዳይ ከጊዜ ወደ ጊዜ እየተወሳስበ እየሆነ መጥቷል። ትናንትና እንኳን ተፈጠረውን ብናየው ወደ አስር ሰዎች ሄደን ሰዓት በተነሳ አጥፍቶ መጥፋት ቻል ሞተዋል፣ ብዙ ሰዎች ቆስለዋል እና ሁኔታው ከቁጥጥር ውጭ የሆነ ነው። ማዕከላዊ መንግስት የላትም። ፕሬዚዳንት ከተማው ለቀው ሳውዲ አማካኝነት ከገቡ በኋላ ኤደን ሆኖ ነው ማስተዳደር እየሞከሩ ያሉት። ግን እሳቸው ያላቸው ተደራሽነት በጣም አነስተኛ ነው። በአብዛኛው በሁቲ አማጽያን ስር ወድቃለች ሀገሪቷ። ከፍተኛ የሆነ ችግር ነው ያለው። ስለዚህ ዋናው በሳውዲ የሚደገፉት ፕሬዚዳንት አብዱረብ ምንም ነገር የማረጋቅም የላቸውም እና ሁኔታዎች ከቁጥጥር ውጭ ናቸው። ሌላው ደግሞ ከዚሁ ጋር ተጨማሪ ነገር ምንድን ነው? ከዚህ በሳውዲ የሚወነጨፉ በርካታ ሚሳይሎችን ባለፉት ሁለት ሶስት ሳምንታት እንኳን በከፍተኛ ቁጥር ነው እያስወነጨፉ ያሉት። ያም ቢሆን በሳውዲ እስከድሜ ህዝብ መከላከያ እየተካከሉ ነው እንጂ ብዙ ጽፋት ሊያደርሱ የሚችልበት ሁኔታ አለና አጠቃላይ የየመን ሁኔታ ከቁጥጥር ውጭ ነው። የሰላም ስምነቱን በሚመለከትን ራሱ እዛ ውስጥ ያሉ የሁቴ አማጽያን እና የረባም የፖለቲካ ፓርቲ ቢኖር በጉዳዩ ላይ ሊደራደር የሚችሉ የዚህ የሀገር ሽማግሌዎች እና የጎሳ መሪዎች አንድ አይነት አመለካከት ስለሌላቸው ሁኔታውን ተወሳሰቡ አድርጎታል በሌላ በኩል ይላል ጋዜጠኛ ነቢዩ ሲራክ። በሌላ በኩል በየመን የሁቲ አማጽያንን ለመደብደብ ህብረትን ያሰባሰበችው ሳውዲ አረቢያ አካባቢው ሀገራት ላይ አይኤስን ለመውጋት ወደ ሱሪያ አቅንታለች። ሳውዲ አረቢያ አይኤስን ለመደብደብ ከቱርክ ጋር፣ ከተለያዩ አረብ ሀገራት ጋር ጥረት በማድረግ የአየር ድብደባ ሁሉ መጀመሩ ነው የሚነገር ያለው። አሁንም ቢሆን በቀጣይነት ለሚደረጉ ጦርነቶች ከፍተኛ የሆነ የጦር ልምምድ፣ በዚህ በሀገሪቱ ታይቶ የማይታወቅ የጦር ልምምድ እየተደረገ ያለው በዚህ የጦር ልምምድ አንድ መቶ ሀምሳ ሺህ ወታደሮች ተሳትፈዋልኝ ሁለት ሺ አምስት መቶ አርባ የሚሆኑ ጦር አውሮፕላኖች፣ ሀያ ሺ የሚሆኑ ታንኮች፣ አራት መቶ ስልሳ የሚሆኑ ሄሊኮፕተሮች የተሳተፉበት የጦርነት ልምድ ዚህ ሀፍ በተባለው በምስራቃዊ የሳውዲ ክፍል ልምድ እያደረጉ ነው። የዚህ ልምድ ዋናው አላማ እነ ወደ ሀያ የሚደርሱ አረብ ሀገራት ኢራን በተጽዕኖ የምታደርግባቸውን ጣልቃ ገብነት ለመከላከል አቅም እንዳላቸው ለማሳየት የታሰበ ነው ነው የሚባለው። እና አጠቃላይ በሶሪያም ችግር አለ፣ በየመንም በኩል ችግር አለ እና ስለዚህ የመካከለኛ ምስራቅ ወደፊት ጣ ምን ሊሆን እንደሚችል ማንም ሊገምት የሚችለው አልሆነም። በየመን የእርስ በርስ ጦርነቱን አልፈው ወደ ሪያድ የሚገቡ የኢትዮጵያውያን ስደተኞች ቁጥርም ከፍተኛ ነው። ያለን ጋዜጠኛ ነብዩ ሲራክ በመቀጠል በነገራችን ላይ በዚህ ሁለት ቀን ውስጥ ራሱ ዚህ ሳውዲ ዋና ከተማ ሪያድ ነበርኩኝ። እጅግ በጣም ከፍተኛ ቁጥር ያላቸው ኢትዮጵያውያን በጦርነቱ ውስጥ እያለፉ ወደ መሀል ከተማዋ ሪያድ የመጡ እንዳሉ ለመረዳት ያለው አንዳንዶች ለማግኘት ሞክር ያለው ምንድን ነው? በዚህ ጦርነት እያለፋቸው ምክንያቱ ከዚህ ሁሉ አደጋ ተቋቁማ ችላቸው ከሀገር ቤት ካለ የኑሮ ውድነት በረሃ ላይ ብሞት ይሻላል የሚል ተመሳሳይ መልስ ምንሰት ና ይህም በጣም በጣም እጅግ በጣም አሳሳቢ ጉዳይ ሆኖ ቀጥሏል እና እጅግ በጣም የተወሳሰቡ ሁኔታዎች ነው ያሉት። አካባቢ በየመን የሚታየው ቀውስ እየተባባሰ ነው ሲሉ የመንግስታቱ ድርጅት የሰብአዊ ጉዳዮች ተጠሪ ስቴፈን ብሬን በሳምንቱ መጀመሪያ ላይ አስጠንቅቀዋል። ብሬን በመግለጫቸው እንዳስታወቁት በየመኑ የእርስ በርስ ጦርነት ከጎርጎሮሳውያኑ 2015 ዓ ም መጋቢት ወር ጀምሮ 6000 ሰዎች ተገለዋል፣ 35000 ሰዎች ቆስለዋል፣ 7.6 ሚሊዮን ህዝብ የምግብ እጥረት ገጥሞታል፣ 3.4 ሚሊዮን ህፃናት ደግሞ ትምህርት ቤት መሄድ አልቻሉም።